የፕሬዝዳንት ዶናልድ ትራምፕ የአንድ ዓመት ቆይታን በማስመልከት ጥያቄ ያቀረብኩላቸው ከቀዳማዊ ግርማዊ ኃይለ ሥላሴ ዘመነ መንግሥት ጀምሮ እስከ ደርግ ዘመነ መንግሥት ድረስ በኢትዮጵያ ውጭ ጉዳይ ሚኒስትር መስሪያ ቤት የኤዥያና የአውሮፓ መምሪያ ኃላፊ እንዲሁም በጣሊያንና በእንግሊዝ የኢትዮጵያ ኤምባሲ ኃላፊ ሆነው ያገለገሉት ዶክተር ምስማኩ አስራትን ነበረ የሚከተለው ማብራሪያ ሰጥተውኛል የተመረጠው በዚህ በጣም ግራ ክንፉ የሆኑ ሰዎች ራይት ዊንግ የተባሉት እና እነዚህ ኤክስትሪም ራይት ያሉት የእነሱ ድጋፍ ነው፣ እንግዲህ ያስመረጠው ይቻላል። በዛ ምክንያት የሚያስፈልገውን ሁሉ እያደረገ ነው። በሀገር ውስጥ ሰውየው ሙሉ በሙሉ በሌሎች ሀሳቦች ጋር ተባብሮ ይሰራል ማለት ሳይሆን እንግዲህ በሀገር ውስጥም ጥፋቱ ከቀጠለ ኢምፒች የሚደረግበትን ዘዴ እናጠናለን እየተባለ ነው። ግን እኔ ሳየው በአጠቃላይ እንደሚባለው እንዲ አእምሮን የሳተና ዝም ብሎ የሚናገር ሳይሆን በፕላን የሚሄድ ሰው ነው። አሁን በታክስ በኩል የሚፈልገውን አድርጓል። ከባድ የሆነ ውሳኔ እና ትልቅ ለውጥ የሚያመጣ ነው። ሌላም ደግሞ ወዳኛዎች በኩል ያያል የሚያደርገው ውሳኔ ከታች ከወረዳ ዳኞች አንስቶ በጣም ኮንሰርቫቲቭ በሆኑ ሰዎች ብዙ ብዙ ቦታዎች ቆይሯል። እነህ ናቸው ወደፊት ከፍ ከፍ እያሉ ወደ ላይኛው ኮርት የሚዘዋወሩት እና ፈንደሜንታል ለውጥ እያደረገ ነው። ባዛ ውስጥ ዶክተር ከአውሮፓ ህብረት ጋር ከናቶ ጋር በተያያዘም ከራሻም ከቻይናም ጋራ እንደዚሁ አልፎ አልፎ ያለ መግባባቶች አሉ እና ያንንስ እንዴት አዩት? አለም አቀፍ ዲፕሎማሲ በዛ በኩል እንግዲህ አሜሪካ ግዙፍ ኃይል ነው። ከባድ ኃይል ነው። ብዙ አውሮፓ ሀገሮች ላይ ከባድ የሆነ ጦር ያስቀመጠ ነው። ተጽዕኖ ያለው ነው። ትክክለኛ ተቃውሞ ያው ጀርመን ከቻንስለር ተቃውሞ ደርሶበታል፣ በሚያደርገው ነገር እኛ ራሳችን በአንድነት በአሜሪካ ላይ ዲፔንድ ከማድረግ የአውሮፓን ህብረት እናጠናክር ይሻላል ብላ አንጀላ ሜርክል ቻንስለሯ ተናግራለች። እንግሊዟን ጠቅላይ ሚኒስተር እንደዚሁ የመቀራረብ ስሜት ወደ አውሮፓ ውስጥ እንዲኖር አሜሪካ ይህን አይነት ሁኔታውን እንዲቀይሩ ምክርን በመስጠት ላይ ናቸው። ነገሩ እንግዲህ በኔቶ በኩል አብረው እየተባበሩ ናቸው። ሌላው ለምሳሌ በዚህ በሰሜን ኮሪያ ላይ ባለው አቋም በአንድ ቀን እናጠፋቸዋለሁ እናወድማቸዋለን የሚለውን ሁሉ በጣም በከፍተኛ ደረጃ ሲከላከሉት ሲመክሩት የነበሩ ናቸው። አውሮፓን ሀገሮች በተለይ ደግሞ ከአውሮፓን ሀገሮች ጋር ተሰማምቶ ከኢራን ጋር የተደረሰውን ከፍተኛ ደረጃ ተብሎ የሚቆጠረውን ትብብር አፈርሳለሁ እያለ በሚልበት ጊዜም ድጋፋቸውን አልሰጡትም። ስለዚህ በዛ ላይ ያለውን አቋም በሰሜን ኮሪያም ሆነ በኢራን ለስለስ ማድረግ ጀምሯል። ሌላው ደግሞ ከአረቡ ዓለምም ጋር ያው ትንሽ ቅሬታ ውስጥ የገባ ይመስላል። አፍሪካን ከመስደብም አልፎ ኢየሩሳሌም ዋና ከተማችን ወደ እስራኤል ማዞር አለብን፣ የእስራኤል ዋና ከተማ መሆን አለባት የሚሉት በሱ የተጀመረ ሳይሆን ቀደም ሲል የነበረ ግን ፍርሃት፣ መቼ እናድርገው ነው ያንን ነው እሱ እዛ እናደርገዋለን ወስኛለሁ ያለው እንግዲህ አሜሪካ Notre, notre, il y a, ça en የታወቀ ነው፣ ምንም ጥርጥር የለውም። አሁን እንግዲህ ያመጣው ለውጥ ምናልባት ድንገት አሜሪካ ወደፊት ሁለት ስቴት ሶሉሽን ለመፍጠር ጫና መፍጠር ትችላለች ብለው ያስቡ የነበሩትን በፍልስጤን ወገን ያሉትን ተስፋቸው በዛ በኩል እንዲቆርጡ የሚያደርግ ነው። ሴኪሪቲ ካውንስልም ላይ ምርጫ በተደረገበት ጊዜ በብዛት ይህንን ሱን ውሳኔ ተቃውሞታል። በጣም ጥቂት ሀገሮች ናቸው ብሮ ፕሬዚዳንቱ ፕሬዚዳንት ኦባማ የቀድሞ ፕሬዚዳንት ጊዜ የተደረገውን ስምምነት እንዲሁም ቬንዙዌላ፣ ፓኪስታንና መሰል ሀገሮችንም የተቃወሙ ናቸው። በወሰዷቸው እርምጃዎች በአሜሪካና በየሀገራቱ መካከል ቅያሜ መፍጠራቸው በጎ አይደለም ብለዋል። በቅርቡ አፍሪካንና ሀይቲን መስደባቸው ለጥቁር ዘር ያላቸውን ዘረኛ አመለካከት ያመለክታል፣ ይህም ጥሩ አይደለም ብለዋል ዲፕሎማቱ ዶክተር ምስማኩ አስራት። ለዶይቼ ቬለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ።